ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናያስቀድማለን። ፕሬዚደንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ትራምፕ በኮሮና ቫይረስ ተያያዙ። የቪክቶሪያ ዕለታዊ የኮሮና ቫይረስ ቁጥር ወደ ሰባት ወረደ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ በኮሮና ቫይረስ ተያዙ። የፕሬዚደንቱና ባለቤታቸው በቫይረሱ መያዝ የተገለጠው የፕሬዚደንቱ ከፍተኛ ረዳት የሆኑት ወይዘሮ ሆፕ ሄክስ በኮሮና ቫይረስ መጠቃታቸው ይፋ ከሆነ ከጥቂት ሰዓታት በኋላ ነው። ፕሬዚደንት ትራምፕ በቫይረሱ መያዛቸውን አስመልክተው እሳቸውና ባለቤታቸው በቫይረሱ መጠቃታቸውንና ወሸባ እንደሚገቡ እንዲሁም በጋራ እንደሚወጡ የሰጡት በትዊተር ገጻቸው ገልጠዋል። ለፕሬዚደንቱ በቫይረስ መያዝ ሰበብ ሳይሆኑ አይቀሩም የተባሉት ወይዘሮ ሂክስ ከፕሬዚደንት ትራምፕ ጋር ማክሰኞ ዕለት አቶ ትራምፕ ከተቀናቃኛቸው የዲሞክራት ፕሬዚደንታዊ እጩ ጆ ባይደን ጋር የመጀመሪያ ክርክራቸውን ለማካሄድ በኤርፎርስ ዋን ፕሬዚደንታዊ አውሮፕላን አብረው ወደ ክሊቭላንድ ተጉዘው ነበር። ፕሬዚደንቱ አብዛኛውን ጊዜ በሚዘዋወሩባቸው ስፍራዎች የፊት ጭንብል የማያጠልቁ ሲሆን፣ የምርጫ ዘመቻቸውንም በቤት ውስጥና በቤት ውጭ ያካሂዱ ነበር። ፕሬዚደንት ትራምፕ የ74 ዓመት አረጋዊ ሲሆኑ ለቫይረሱ ተጋላጭ ከሚባሉት ዘርፍ የሚመደቡ ናቸው። የምርጫ ዘመቻቸውን በሚቀጥሉት 14 ቀናት እንዴት እንደሚያካሄዱት ለጊዜው የተነገረ ነገር የለም። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ኖቬምበር 3 2020 ይካሄዳል። በሌላም በኩል ቀዳማዊት እመቤት ሜላንያ በትዊተር ገጻቸው አያሌ አሜሪካውያን በዚህ ዓመት እንዳደረጉት ሁሉ እኔና ፕሬዚደንት ትራምፕ በኮቪድ-19 መያዛችን ከተረጋገጠ በኋላ ቤት ውስጥ ወሸባ ገብተናል። በጥሩ ሁኔታ ላይ እንገኛለን። ተይዘው የነበሩ ኩነቶችን በሙሉ አስተላልፊያለሁ። እባካችሁን በደህና መቆየታችሁን አረጋግጡ። ይህን በጋራ እንወጣዋለን ብለዋል። ባለፉት 24 ሰዓታት ውስጥ ቪክቶሪያ ውስጥ ሰባት ሰዎች በኮሮና ቫይረስ ሲያዙ ሁለት ሕይወታቸውን አጥተዋል። ሜልበርን ውስጥ የቫይረሱ የ14 ቀን ተዛማችነት 12 ነጥብ ሲሆን የሪጂናል ቪክቶሪያ 0 ነጥብ ሁለት ደርሷል። በጠቅላላ ቪክቶሪያ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸውን ያጡ ሰዎች ቁጥር ወደ 800 አሻቅቧል። ይህ በእንዲህ እንዳለም የደቡብ አውስትሬሊያ፣ ኩዊንስላንድ፣ ኤንቲ እና ኤስቲ መንገደኞች ወደ ታዝማኒያ ከኦክቶበር 26 ጀምሮ መጓጓዝ ይችላሉ። ኦክቶበር 16 ጀምሮም ኮሮና ቫይረስ የተስፋፋባቸው አካባቢ ለ14 ቀናት ያህል ያልነበሩ ኒውዚላንዳውያን ወደ ኒውሳውስ ዌልስ እና ኖርዘርን ተሪቶሪ መጓዝ ይችላሉ። ከዚህ ውል የተደረሰውም የአውስትራሊያ ጠቅላይ ሚኒስትር ስኮት ሞሪሰን እና የኒውዚላንድ ጠቅላይ ሚኒስትር ጀሲንዳ አድን ከስምምነት ላይ በመድረሳቸው ነው። بازو وداو جوانزاري تمانس النمرة عندي أستراليا دولار سلسة أند يورو سنتيمي من الزرال عندي أستراليا دولار سبعة أند أمريكا سنتيمي شرفال عندي أستراليا دولار حاسد دستي توي بابر كسلاس سنتيمي زر زرال ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያና እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ ሰባት ከፍተኛ አስራ ስምንት። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 21 ከፍተኛ 28። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 18 ከፍተኛ 28። ሆባርት ደመና ይቆጥራል። ዝቅተኛ 11 ከፍተኛ 21። ካምብራ ፀሐያማ ይሆናል። ዝቅተኛ 7 ከፍተኛ 26። ሲድኒ ፀሐያማ ሆነ ይውላል። ዝቅተኛ 13 ከፍተኛ 26 ሳይንቲስት ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 27። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 25፣ ከፍተኛ 34። አዲስ አበባ መጠነኛ ዝናብ ይጥላል። ዝቅተኛ 11፣ ከፍተኛ 20። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ሜላኒያ ትራምፕ በኮሮና ቫይረስ ተያዙ። የቪክቶሪያ ዕለታዊ የኮሮና ቫይረስ ቁጥር ወደ ሰባት ወረደ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።